ካለፈው ዓመት ሰኔ ወር ጀምሮ ከየመን በመነሳት በሶማሊያ ወደ ኢትዮጵያ የገባው የበረሃ አንበጣ አሁንም ድረስ በኢትዮጵያ የተለያዩ ክልሎች እየተሰራጨ ይገኛል። የተባበሩት መንግሥታት የምግብና የእርሻ ድርጅት ፋኦ ባለፈው ሳምንት ባወጣው ሪፖርት ከኬንያ ወደ ኢትዮጵያ በቀጣዩ ነሐሴ ወር የሚገባ የበረሃ አንበጣ እንደሚኖር ጠቁሞ በቶሎ በቁጥጥር ስር ካልዋለ ወደ ወረርሽኝነት በመሻገር ከአንድ ሚሊዮን በላይ የሚሆን ሕዝብ ሊራብ እንደሚችል ያመለክታል። በዚህ ጉዳይ ላይ በግብርና ሚኒስቴር የእጽዋት ጤንነትና ጥራት ቁጥጥር ዳይሬክተር ጄኔራል አቶ ወልደ ሀዋርያት አሰፋን አነጋግሪያቸው ነበር። አቶ ወልደ ሀዋርያት በአሁን ሰዓት በሀገሪቱ ያለውን የበረሃ አንበጣ ስርጭት ከሚያስረዱበት ይጀምራል። የበረሃ አንበጣ ወረርሽኝ ወረር እንደሚታወቅ ባለፈው ሁለት ሺ አስራ አንድ ሰኔ አጋማሽ ጀምሮ ነው የተከሰተው እና መጀመሪያ በሀገሪቱ ምስራቅ እና ሰሜን ምስራቅ አካባቢ ነበረ። ከዛ አሁን በመቀጠል ከሁለት ክልሎች በስተቀር በሁሉም የሀገሪቱ ክፍል ጋር ቢያንበጣ የተመላለሰባቸው ያለው በሰባት ክልል አንድ ከተማ መስተዳደር ድሬባ ጨምሮ በእነዚህ አካባቢ በመቶ ሰባ ሰባት ወረዳዎች አካባቢ ያው የተንቀሳቀሰ ነው የሚገኘው። አቶ ወልድ ሀዋርያት ከሁለት ሺ አስራ አንድ ሰኔ ወር ጀምሮ ከየመን እና በሶማሊያ የገባውን የበረሃ አንበጣ ወረርሽኝ ለመቆጣጠር የተደረገው እርብርብ ውጤታማ እንደነበረ በመግለጽ ከሁለት ሺ አስራ ሁለት ከወርሃ መጋቢት ጀምሮ ደግሞ በኬንያ በኩል የሚገባ አዲስ የአንበጣ ወረርሽኝ መኖሩን ይገልጻሉ። መጀመሪያ ከውጭ መከላከል ሲደረግ የተወሰነ ከዚያ ያመለጠ እንደገና እንቋልጦ ተፈልፍለ ነው እስካሁን መከላከል እየተደረገ ያለው። ስለዚህ ሁለት ምንጭ ነላ አንዱ ሀገር ውስጥ ከመከላከል ያመለጠ የተፈልፍለው እሱም እየተከላከል ነው። ሌላው ደግሞ ከውጭ በተለይ ከዚህ ከ

አንበጣ ነው ያለው። እየተፈለፈለበት አካባቢ በሙሉ የማጽዳት ስራ እየሰራን ያለው። ቀደም ሲል በደቡብ በኩል ሙሉ በሙሉ አጽድተናል። በምስራቅ በኩልም በዚህ በተለይ በድሬዳዋና ሶማሊያ አካባቢ የነበረው ሙሉ በሙሉ አጽድተናል። አሁን የተወሰነ የቀረውን የዚህ አፋርና ሰዎች ሶማሊያው ሲገነድ ምስረቃ አርጌ አካባቢ ያለን አሁን ያደረቀ ያለው እስካሁን ድረስ በክልልና በፌዴራል ደረጃ ከአካባቢው ማህበረሰብ ጋር በተደረጉ እንቅስቃሴዎች አንበጣውን ሙሉ ለሙሉ ማጥፋት ባይቻልም የደረሰው የጉዳት መጠን ግን ሁለት በመቶ ብቻ መሆኑን በመግለጽ የወረርሽኙን መጠን ለመቀነስም ሰፊ እርብርብ ያስፈልጋል ይላሉ። ወሬ እዚህ ወረርሽኙ ወደ ቀጣይ እንደሆነ ነው ንሳ እያመለከተ ያለው። በተለይ በቀጣይ አምሌ መጨረሻ አካባቢ ከሀገር ውስጥን የሚፈልፈል ይኖራል፣ ከውጭም ይገባ ይኖራል። የቁጥር ስራው በደንብ ካልተሰራ ትልቅ ቀጥታ ሊደጉዳት ሊደርስ እንደሚችል ነው። ፋሁም የሚያመላክተው በተለያም በጣም ፕሮቶካል ካልተደረገበት ከሰማንያ እስከ መቶ ፐርሰንት ጉዳት ሊያደርስ ይችላል። ግን ወረዳ አሁን ባለን ዝግጅትና የህብረተሰቡ ግንዛቤ አመራሩ ግንዛቤ አት ሊስት ያን ያህል ጉዳት ይደርሳል ብለን አንጠብቅም። ምክንያቱም አምና ጥሩስ አሰርቷ እስካሁን ጥሩ ስራ እየሰራ ነው። ያንን አጠናክረን ከሰራን አት ሊስት ጉዳቱ በወሳኝ መልኩ መቀነስ እንችላለን። መይቤዚ በተለያዩ ምክንያት ይህንን ስራት አልሰራ ግን ትልቅ ዋጋ ሊያስከፍለን ይችላል የሚል ስጋት ያለን። ስለዚህ ታሳቢ ያደረገ ዝግጅት እንዲደረግ ነው ወረደ፣ በየጊዜው ለህብረተሰቡም በየደረጃ ያለ አመራር እየገለጹ ነው የምንገኘው ማለት ነው። አቶ ወልደ ሐዋርያት ሲያጠቃልሉም በአንበጣ ወረርሽኙ ሳቢያ ሊከሰት ለሚችለው የምግብ እጥረት በፌዴራል ደረጃ እንቅስቃሴዎች መኖራቸውን ገልጸው የአንበጣ ወረርሽኙን ለመቆጣጠር ግን የመረጃ ሚና ትልቅ መሆኑን በመጥቀስ ህብረተሰቡ ነቅቶ በመጠባበቅ ለአካባቢው የግብርና ቢሮዎች እንዲያሳውቅ አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ